ዩናይትድ ስቴትስ አፍሪካውያን ስደተኞችን ለመመለስ ዛሬ የወሰደችው እርምጃ ለአህጉሪቱ ህብረትና እርስ በርስ መረዳዳት አንድ ትልቅ ፈተና ደቅኗል ሲሉ ተሰናባቿ የአፍሪካ ህብረት ኮሚሽን ሊቀመንበር ድላሚኒ ዙማ አሳስበዋል። የመላ አፍሪካ ሴቶች ድርጅት የህብረቱ አንድ ልዩ አካል ሆኖ እንዲታወቅም ለመሪዎቹ መደበኛ ስብሰባ ጥሪ አቅርበዋል። ዶክተር ዙማ የጊኒው ፕሬዚደንት አልፋ ኮንዴ የቻዱን ፕሬዚደንት ኤድሪስ ዴቢን ለህብረቱ ሊቀመንበርነት ተክተዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል። ዛሬ ከቀትር በኋላ የአፍሪካ ህብረት ርዕሳነ መንግስትና ብሔር ሀያ ስምንተኛው መደበኛ ስብሰባ አዲስ አበባ የሚገኘው የህብረቱ ዋና ጽህፈት ቤት ተከፍተዋል። ስብሰባው ሲከፈት ንግግር ካደረጉት መካከል የህብረቱን ኮሚሽን በሊቀመንበርነት ላለፉት አራት ዓመታት ተኩል የመሩት ዶክተር ኢንኮሳዛና ድላሚኒ ዙማ አንዷ ነበሩ። ተሰናባቿ የአፍሪካ ህብረት ኮሚሽን ሊቀመንበር ዙማ ያደረጉት የእንኳን ደህና መጣቸው ንግግር በአጠቃላይ ሲታይ በሁለት የተከፈለ ይመስላል። አንደኛው ሀገሪቱ ያጋጠማት ፈተና ሲሆን፣ ሌላኛው ደግሞ የተገኙ መልካም ውጤቶችን የተመለከተ ነበረ። ሊቀመንበር ዙማ 2017 አፍሪካን ብቻ ሳይሆን መላው ዓለም የሚንጡ ማዕበሎች የተነሱበት ዓመት ነው ብለዋል። በተለይም አዲሱ የዩኤስ ፕሬዚዳንት ዶናልድ ትራምፕ ሰሞኑን ከሰጥቷቸው ትዕዛዞች አንዱን የስደተኞችን ጉዳይ አስመልክተው ዙማ የሚከተለውን ብለው ነበረ በዓለም አቀፍ ደረጃ እጅግ ማዕበል ወደ በዛበት ጊዜ እየገባን እንደሆነ ግልጽ ነው። ለምሳሌ ከአትላንቲክ ባሻገር ይደረግ በነበረው የባሪያ ንግድ ከዚህ አህጉራችን አያሌ ወገኖቻችን የተጋዙባት አገር ዛሬ ከአንዳንድ አገሮቻችን የተሰደዱ አፍሪካውያንን ልትመልሳቸው ወስናለች። ስለዚህ ጉዳይ ምን ማድረግ አለብን? በእርግጥ ይህ አንድነታችንንም እርስ በርስ መተጋገዛችንን በእጅጉ ከሚፈትኑ ችግሮች አንዱ ነው። ተሰናባቸው ሊቀመንበር ከተያዘው የአውሮፓውያን አዲስ ዓመት ሁለት ሺህ አስራ ሰባት ጋር አያይዘው ያነሱት ሌላው ደግሞ ከአፍሪካ አንድነት ድርጅት በፊት አፍሪካውያን ሴቶች አቋቁመውት ስለነበረው ስለ ፓን አፍሪካን ዊመንስ ኦርጋናይዜሽን ወይንም ስለ መላው አፍሪካ ሴቶች ድርጅት ነው። ድርጅቱ ከተመሰረተ ዛሬ 55ኛ ዓመቱ መሆኑን ያስታወሱት ዙማ ማህበሩ ለአፍሪካ ነጻነትና ከዚያም በኋላ ያደረገውን ተዋጽኦ ዘርዝረዋል። ለነዚህ መስራችነቶች ተገቢውን የሆነ እውቅና መስጠት አስፈላጊነቱን ለመሪዎቹ ስብሰባ አስረድተዋል። ለመስራች እናቶች ተጋድሎ መግለጫ ይሆን ዘንድ ይህ የመሪዎች ጉባኤ የመላ አፍሪካ ሴቶች ድርጅትን የአፍሪካ ሕብረት አንድ ልዩ አካል አድርጎ ቢያውቀው የተገባ ነው። ዛሬ የድርጅቱ ዋና ተግባሮች የልጃገረዶችንና የሴቶችን ለውሳኔ ሰጪነት ለማብቃት የሚደረገውን ትግል ማስቀጠል ነው። ይህም በፖለቲካዊ ማህበራዊ፣ ባህላዊና ኢኮኖሚያዊ ዘርፎች በማስተማርና ክህሎቶቻቸውን በማዳበር ነው። አብዛኛው የህዝቧ ቁጥር ወጣት መሆኑን ያስታውሱት ዙማ አህጉሪቱ ይህን የሰው ሀብት በተገቢ ሁኔታ በማስተማርና የሙያ ስልጠናዎችን በመስጠት እንዲሁም ስራ በመፍጠር የወደፊቷን አፍሪካ የበለጸገች፣ የተባበረችና ሰላም የሰፈነባት አህጉር ማድረግ እንደሚቻልም አስገንዝበዋል። የአፍሪካ ህብረት ተተኪ ሊቀመንበር የግኒው ፕሬዚዳንት አልፋ ኮንዴም የአፍሪካን ወጣቶች ጣፈንታና ህይወት መለወጥ የአፍሪካ መሪዎች ኃላፊነት መሆኑን አጽንኦት በመስጠት የተሰናባቿን የህብረቱ ኮሚሽን ሊቀመንበር የንኮሳዛና ዲላሚኒ ዙማን ንግግር ያደገፉት ይመስላል። የወጣቶችን የኑሮ ሁኔታ ማሻሻልና የወደፊት እጣፈንታቸውን ብሩህ ማድረግ የእኛ ኃላፊነት ነው። ሕይወታቸው ሕይወታቸውን የሚቀጥለውን የሚቀጥፈውን ሰሐራ በረሃንና ሜዲቴራኒያን ባህርን የሚያቋርጥ ጉዞ እንዳያስቡት ማድረግ የእኛ ኃላፊነት ነው። የአፍሪካ ህብረት ድርጊቶች የአፍሪካ ህዝቦችን የኑሮ ሁኔታ የማያሻሽሉ ከሆነ ድርጅቱ የሚኖርበት ምንም ምክንያት የለውም። በአውሮፓውያን ዘመን አቆጣጠር በ2016 ኅብረቱን በሊቀመንበርነት የመሩት የቻዱ ፕሬዚዳንት ኢድሪስ ዴቢ ሊቀመንበርነቱን ለጊኒው ፕሬዚዳንት አልፋ ኮንዴ ያስረክበዋል። የመሪዎቹ ስብሰባ እስከ ነገ እንደሚቀጥል መርሃ ግብሩ ያመለክታል። በዚህ ጉባኤ ከሚጠበቀው ትልቅ ክንውን አንዱ የህብረቱን ኮሚሽን ሊቀመንበር መምረጥ እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ